ኢሰማኮ የሰራተኞች የደሞዝ ወለልና የግብር ቅነሳ ጥያቄ መልስ ካላገኘ ለጠቅላይ ሚኒስትሩ ደብዳቤ እንደሚያስገባ ገለጸም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የመንግስት ሰራተኞች ዝቅተኛ የደሞዝ ወለል ማስተካከልና የግብር ቅነሳን በተመለከተ ያቀረበው ጥያቄ አዎንታዊ ምላሽ ካላገኘ እንደገና ለጠቅላይ ሚኒስትሩ ደብዳቤ አስገባለሁ ማለቱን ሪፖርተር ዘግቧል። ኢሰማኮ ዝቅተኛ የደሞዝ ወለል መጠን እንዲወሰንና በሰራተኞች ላይ የተጫነው ግብር እንዲቀነስ በነሐሴ 24 ቀን 2015 ዓ ም ለጠቅላይ ሚኒስትሩ ጥያቄ ማቅረቡ የሚታወስ ሲሆን ጠቅላይ ሚኒስትሩ የችግሩን ክብደት ተመልክተው በአጭር ጊዜ ውስጥ ምላሽ ይሰጣሉ ተብሎ ቢጠበቅም በተለያዩ ችግሮች ምክንያት ምላሻቸው ስለመዘግየቱ ክሷል። ኢሰማኮ በሰራተኞች ላይ የተጫነው ግብር እንዲቀንስ ለገንዘብ ሚኒስቴር ደብዳቤ መላኩን ሲገልጽ ከስራና ክህሎት ሚኒስቴር ጋር በየጊዜው ውይይት እያደረገ መሆኑን ጠቁሟል። ኢሰማኮ ባለፈው ዓመት በጠቅላይ ሚኒስትር ጽህፈት ቤት በተደረገ ውይይት ጥያቄውን ለጠቅላይ ሚኒስትሩ ሲያቀርብ፣ ጠቅላይ ሚኒስትሩ ሙሉ ለሙሉ የቤት ስራውን ለፍትህ ሚኒስቴር መስጠታቸውን የኢሰማኮ ምክትል ፕሬዝደንት አቶ አያሌው አህመድ ገልጸዋል። በዚህ መሰረት ኢሰማኮ የፍትህ ሚኒስቴርን ስለ ጉዳዩ ሲጠይቅ ጉዳዩ የግብር በመሆኑ ከጠቅላይ ሚኒስትሩ ጋር በመነጋገር ለገንዘብ ሚኒስቴር እንዲተላለፍ ማድረጉን ሲጠቁም፣ የመንግስት ሰራተኞች ዝቅተኛ የደሞዝ ወለልና የግብር ቅነሳን በተመለከተ ለቀረበው ጥያቄ አዎንታዊ ምላሽ ካልተገኘ እንደገና ከጠቅላይ ሚኒስትሩ ጋር ለመነጋገር ኢሰማኮ ደብዳቤ አስገባለሁ ብሏል። ኢትዮጵያ ከኤሌክትሪክ ኃይል ሽያጭ ከአንድ ቢሊየን ቢሊዮን ዶላር በላይ ገቢ አገኘኋለች። ኢትዮጵያ ባለፉት አስራ ስምንት ወራት ውስጥ ወደ ጎረቤት ሀገራት ከላከችው የኤሌክትሪክ ኃይል ከአንድ ቢሊዮን ዶላር በላይ ገቢ ማግኘቷን ገልጻለች። የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ለኢትዮጵያ ኤሌክትሪክ ኃይል ፍላጎት ያላቸው ሀገራት እየጨመረ መምጣቱንና ተቀባይ ሀገራት በዓመት 15 በመቶ ጭማሪ ማሳየታቸውን ገልጸዋል በአሁኑ ወቅት ኢትዮጵያ ለሱዳን ጅቡቲና ኬንያ ኤሌክትሪክ ኃይል እያቀረበች ሲሆን ወደ ደቡብ ሱዳን የሚላኩ ምርቶችን ለማስፋፋትም እቅድ ተይዟል በተጨማሪም የኢትዮጵያ ኤሌክትሪክ ኃይል በቅርቡ በኢትዮጵያና በታንዛኒያ መካከል የኃይል ሽያጭ ስምምነት እየተከናወነ መሆኑን ይፋ ማድረጉ ይታወሳል በአዲስ አበባ ኤምባሲ የከፈቱ ሀገራት ቁጥር 134 መድረሱን የውጭ ጉዳይ ሚኒስቴር አስታወቅም። ሰሞኑን አዳዲስ ተሿሚዎችን በተመለከተ መግለጫ የሰጠው የውጭ ጉዳይ ሚኒስቴር 17 አዲስ ተሿሚ አምባሳደሮች የሹመት ደብዳቤያቸውን ለኢፌዴሪ ፕሬዚደንት ሳህለ ወርቅ ዘውዴ ማቅረባቸውን ገልጿል። የሹመት ደብዳቤ ያቀረቡት ዘጠኝ የአፍሪካ፣ አራት የእስያ፣ ሶስት የአውሮፓ እና አንድ የካሪቢያን ሀገር አምባሳደሮች ናቸው። የሹመት ደብዳቤያቸውን ካቀረቡት መካከል ኬፕ ቨርዴና አርሜንያ አዲስ ኤምባሲ በአዲስ አበባ የከፈቱ ሀገራት ናቸው ብሏል። ውጭ ጉዳይ ሚኒስቴር በጉዳዩ ዙሪያ ለመገናኛ ብዙሃን ማብራሪያ የሰጠው ውጭ ጉዳይ ሚኒስቴር ከቅርብ ጊዜ ወዲህ በተለይም አምናና ዘንድሮ በቁጥር በርከት ያሉ ተተኪና አዲስ አምባሳደሮች የሹመት ደብዳቤ እያቀረቡ መሆኑን ተናግሯል። በአሁኑ ወቅትም በአዲስ አበባ ከተማ ኤምባሲ የከፈቱ ሀገራት ቁጥር አንድ መቶ ሰላሳ አራት መድረሱም ተመልክቷል። በመዲናዋ ኤምባሲ የሚከፍቱና ለመክፈት ፍላጎት ያላቸው ሀገራት ቁጥር እየጨመረ መምጣቱን የሚገልጸው ውጭ ጉዳይ ሚኒስቴር አዲስ አበባ የዲፕሎማሲ ማዕከልነቷን አጽንታ መቀጠሏንም ገልጿል። የከተማዋን ዓለም አቀፋዊ ተወዳዳሪነት በማሳደግና እንደ ሀገር ኢትዮጵያ የሚጠበቅባትን ኃላፊነቶች በብቃት በመወጣት በዓለም የዲፕሎማሲ ማዕከልነት ያላትን ስፍራ አስጠብቆ ለመጓዝ ስራዎች ተጠናክረው እንደሚሰሩም አስታውቋል። የኢትዮጵያ ንግድ ባንክ የራሳቸው ያልሆነን ገንዘብ ከሂሳብ ቁጥር ወጪ አድርገዋል ላላቸው ማስጠንቀቂያ ሰጠም። የኢትዮጵያ ንግድ ባንክ የራሳቸው ያልሆነን ገንዘብ ከአካውንት ወጪ አድርገዋል ላላቸው ማስጠንቀቂያ የሰጠው ቅዳሜ መጋቢት ሰባት ቀን 2016 ዓ.ም ነው። የባንኩ ማስጠንቀቂያ የወጣው አርብ ለሌሊት ቢያንስ ለሶስት ሰዓታት በባንኩ ሂሳብ ቁጥር ቢኖራቸውም አነስተኛ ተቀማጭ የነበራቸው ደንበኞች ካስተቀመጡት ተቀማጭ በላይ በብዙ ሺህ የሚቆጠሩ ብሮችን በሞባይል ባንኪንግ እና በኤቲኤም አስተላልፈዋል ከተባለ በኋላ ነው። መንግስታዊው ባንክ ስለ ጉዳዩ እስካሁን ዝርዝር መረጃ ባያወጣም ቅዳሜ ረፋድ ላይ በማህበራዊ ትስስር ገጹ በሲስተም ችግር ምክንያት በኢንተርኔት ባንኪንግ፣ ሞባይል ባንኪንግ፣ በቅርንጫፎች እንደዚሁም በሲቢኢ ብር አገልግሎት እየሰጠ እንዳልሆኑ አሳውቆ ነበር። የኢትዮጵያ ንግድ ባንክ የተቋረጠውን አገልግሎቱን መቀጠሉን ያሳወቀ ቢሆንም እስካሁኑ ሰዓት ድረስ በተፈጠረው ጉዳይ ላይ ሰፊ ማብራሪያ አልሰጠም። በአንጻሩ በዩኒቨርሲቲዎች በኩል ባስነገረው ማስታወቂያ ወይም ማስጠንቀቂያ ከትክክለኛ ሂሳባቸው ውጭ ገቢ ወይም ወጪ ያስደረጉ ተማሪዎች በሕግ ከመጠየቃቸው በፊት በታማኝነት እንዲመልሱ ማስጠንቀቂያ ተሰጥቷል። ማስጠንቀቂያውንም የተለያዩ ዩኒቨርሲቲዎች በየካምፓሶቻቸው ለጥፈው ታይቷል። የአሜሪካ ዓለም አቀፍ ተራድኦ ድርጅት በኢትዮጵያ ለተጎዱ ዜጎች የሚውል 80 ሚሊዮን ዶላር እንደሚሰጥ አሳወቅም። አሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስ አይዲ በኢትዮጵያ ለተከሰተው ሰብአዊ ቀውስ እርዳታ የሚውል 80 ሚሊዮን ዶላር ተጨማሪ ገንዘብ እንደሚሰጥ አስታውቋል። ድርጅቱ ይህንን ያስታወቀው የድርጅቱ ሰብአዊ እርዳታ አስተባባሪ ሶሊና ኮርዴ ሀገሪቱን በጎበኙበት ወቅት ሲሆን በ2024 በኢትዮጵያ ከ21 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው በመገንዘባቸው መሆኑ ተገልጿል። የገንዘብ ድጋፉ የትራዶ ድርጅቱ አጋር ከአጋር ተቋማት ጋር በሀገሪቱ በግጭት በአየር ንብረት ለውጥና በመላ ሀገሪቱ በጸጥታ ችግር ምክንያት የተጎዱና ተጋላጭ ለሆኑ ማህበረሰቦች አፋጣኝ እርዳታ እንዲያደርጉ የሚያግዝ ነው ተብሏል። የኢሚግሬሽንና ዜግነት አገልግሎት 205 ሠራተኞቹ ላይ እርምጃ ወሰድኳለም። የኢሚግሬሽንና ዜግነት አገልግሎት ባለፉት ስድስት ወራት ከውጭ ሀገር ከደላሎች ጋር በመመሳጠር ሕገወጥ ተግባር ሲፈጽሙ የነበሩ 205 ሰራተኞቹ ላይ እርምጃ መውሰዱን አስታውቋል። ሕገወጥ ተግባር ሲፈጽሙ የነበሩ የተባሉት ሰራተኞች ከስራ እስከ ማባረር የደረሰ እርምጃ እንደተወሰደባቸው የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት የአገልግሎቱን የ2016 ስድስት ዓ ም በጀት ዓመት የመጀመሪያ ስድስት ወራት የስራ አፈጻጸም አስመልክቶ በሰጡት መግለጫ አስታውቀዋል። ህጋዊ ሰነድ ሳይኖራቸውና ባልተፈቀደላቸው ስራ ላይ የተሰማሩ ከሺህ በላይ የውጭ አገር ዜጎች ላይ ምርመራ በማድረግ እንደ ጥፋት መጠናቸው ተጠያቂ እንዲሆኑ ተደርጓልም ብለዋል። ህጋዊ ሰነድ የሌላቸው የውጭ ዜጎች ሰነድ አሟልተው እንዲመዘገቡ መደረጉንም ዋና ዲሬክተሯ አክለው ገልጸዋል። በተጨማሪም በስድስት ወራት ከ11 ሚሊየን በላይ ፓስፖርት ታትሞ ሺህ የሚሆነው ለደንበኞች መሰራጨቱንም ገልጸዋል። ከመጋቢት 16 ቀን 2016 ዓ.ም በኋላም ዜጎች በተሰጣቸው የዲጂታል ቀነ ቀጠሮ መሰረት ፓስፖርታቸውን መረከብ ይችላሉ ማለታቸው ተዘግቧል። ጋዜጠኞች የሚደርስባቸውን ጥቃት የሚከታተል ድረገጽ በይፋ ስራ መጀመሩ ተገለጸ። በኢትዮጵያ በአይነቱ የመጀመሪያ ነው የተባለለትን በጋዜጠኞች ላይ የሚደርሱ ጥቃቶችን የሚከታተልና የሚሰንድ ድረገጽ ኤስኦጄ ኢትዮጵያ ዶት ኦርግ ይፋ አድርጓል። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ድጋፍ በኢትዮጵያ አርታያን ማህበር ተዘጋጅቶ ስራ ላይ የዋለው ይህ ድረገጽ በመጀመሪያው ምዕራፍ በሶስት ቋንቋዎች ማለትም በአማርኛ፣ ኦሮምኛ እና እንግሊዝኛ ተዘጋጅቷል ተብሏል። ማህበሩ ሰሞኑን በሰጠው መግለጫ ድረገጹ በጋዜጠኞችና በብዙሀን መገናኛ ተቋማት ላይ የሚደርሱ ጥቃቶች፣ ወከባዎች፣ ስሮችና ግድያዎችን ለመመዝገብ፣ ለመሰነድና ሪፖርት ለማድረግ የሚያስችል ነው ብሏል። ድረገጹ በተጨማሪ በማህበራዊ ሚዲያና በሌሎች መንገዶች የሚደረጉ ማንቋሸሾችን፣ ዘለፋዎችን፣ ስም ማጥፋቶችንና የመሳሰሉትን በመመዝገብ፣ በማጣራትና ለቀጣይ ውትወታ ስራዎች ግብአት በመሰብሰብ መገናኛ ብዙሃን ነጻነታቸው ተጠብቆ በኢትዮጵያ የዲሞክራሲያዊ ማህበር ግንባታ ሂደት ላይ የሚጠበቅባቸውን አስተዋጽኦ እንዲያደርጉ ያስችላል ነው የተባለው። ኤስኦጄ ኢትዮጵያ ዶት ኦርግ የተሰኘው ድረገጽ ጋዜጠኞች ስራቸውን በሚሰሩበት ወቅት የሚደርስባቸውን ወከባና የመሳሰሉትን ክስተቶች ከመከታተል እና ከመዘገብ በተጨማሪ በተለየ ሁኔታ ሴት ጋዜጠኞች በስራ ቦታቸውም ሆነ በጋዜጠኝነት ጉዟቸው ላይ የሚደርስባቸውን ጾታዊ ጥቃቶች ሚስጥራዊነቱ በተጠበቀ መንገድ የሚመዘግብና የመ ሂደቶችን ከአጋር አካላት ጋር በመተባበር የሚበጅበት ማዕቀፍም ነው። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።